ሰላም እንደምናመሻችሁ የጋቢና ቪ አድማጮች የዕለተረቡ ጥቅምት 24 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። በዛሬው ምሽት ዝግጅታችን በኢትዮጵያ ወቅታዊ ጉዳዮች ዙሪያ የተጠናከሩ መሰናዶዎችን ወደ እናንተ እናደርሳለን። ከእነዚህም መካከል ትላንት በኢትዮጵያ የታወጀውን የአስቸኳይ ጊዜ አዋጅ እንቃኛለን። የሽብር ቡድኖችን የሚያበረታታ፣ ሰላማዊ ዜጎችን የሚያሸብር ንግግር በማንኛውም መንገድ ማድረግ ወይም ማሰራጨት የተከለከለ ነው። ቀደም ሲል የሚያበረታታ ቀደም ሲል የሰማችሁት የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአስቸኳይ ጊዜ አዋጁ ዙሪያ ከተናገሩት የተቀነጨፈውን ነው። ዝርዝር ዘገባ ይኖረናል። ወደፊትስ የገበያው የስራ ማርኬት ምን ይመስላል? ስራ የሚባል ነገር ካለ ወይ ሀገሪቷስ የምትቀጥለው ሀገር ውስጥ ትሆናለች ወይ የሚለው ነገር ያሳስበኛል፣ እንደ ማንኛውም ዜጋ ከዛም በላይ ደግሞ ያው ነገ ጠዋት ተመርቆ ወደ ስራ መግባት እንደሚፈልግ ተማሪ ማለት ነው። አሁን ደግሞ ወደፊት አሁን ደግሞ የሰማችኋት በጸሎት ከፈለኝ ትባላለች። የአዲስ አበባ ዩኒቨርሲቲ ተማሪ ናት። በኢትዮጵያ እየተካሄደ ያለው ጦርነት በነዋሪዎች ላይ እያሳደረ ያለውን ጫና በተመለከተ አስተያየቷን አካፍላናለች። የሌሎች ወጣቶችንም ሀሳብ የያዘው ዝግጅት በምሽቱ ተካቷል። አብራችሁን ከመሻችሁ ሌሎች ጥንቅሮች ይኖሩናል። ፕሮግራሙን በመምራት አብሬያቸው የማመሾ ስመኝሽ የቆየነኝ በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሀብታሙ ስዩም ያሰማናል። አመሰግናለሁ ስመኞች። በሰሜን ኢትዮጵያ በውጊያ ላይ የሚገኙ ሁሉም አካላት የጦር ወንጀል ተብሎ ሊወሰዱ የሚችሉ የመብት ጥሰቶችን መፈጸማቸውን የተባበሩት መንግስታት ድርጅት በዛሬው ዕለት አስታውቋል። የድርጅቱ የሰብአዊ መብት ከፍተኛ ኮሚሽነር እና የኢትዮጵያ ሰብአዊ መብት ኮሚሽን በጥምር ያቀረቡት ሪፖርት አንድ ዓመት ያስቆጠረውን ጦርነት አብዛኛው ክፍል አካሏል። በጦርነቱ ላይ የተሳተፉት የትግራይ ኃይሎች፣ የኢትዮጵያ ጦር እንዲሁም አጋሮች የሆኑት የኤርትራ ጦርና የአማራ ክልል ኃይሎች ሁሉም ወገኖች ሰላማዊ ሰዎችን በማሰቃየትና በመግደል የቡድን አስገድዶ መድፈር በመፈጸምና ብሔርን መሠረት ባደረገ እስር ክስ ቀርቦባቸዋል። ሪፖርቱ የ269 ሰዎችን ምስክርነት አካቷል። በርከት ያሉት በኤርትራ ጦር የጦር መንደሮች ውስጥ ደረሱ የተባሉ ያስገድዶ መድፈርና የመቆራረጥ ድርጊቶችን ዝርዝር ይዘዋል። በሪፖርቱ ላይ የተጠቀሱ የመብት ጥሰት ግኝቶች ለሕጋዊ እርምጃ መሠረት ሊሆኑ እንደሚችሉ ለጊዜው ግልጽ አልሆንም። ኢትዮጵያና ኤርትራ የዓለም አቀፉ ወንጀል ፍርድ ቤት አባል ባለመሆናቸው ፍርድ ቤቱ ስልጣን የለውምና። ዘገባውን ያደረሰን ሮይተርስ በሪፖርቱ ዙሪያ በጦርነት ውስጥ የተሳተፉ አካላትን ምላሽ ለማግኘት ያደረገ ውጥረት ጥረት አለመሳካቱን ጠቁመዋል። ኢትዮጵያ ውስጥ ሁከት መበርታቱና የአስቸኳይ ጊዜ አዋጅ መታወጁ የተባበሩት መንግስታት ድርጅት ዋና ጸሐፊን እጅግ አብዝቶ እንደሚያሳስባቸው ቃል አቀባያቸው አስታውቀዋል። የኢትዮጵያ አለመረጋጋትና ስፋት ያለው አካባቢዋ ጉዳይም አሳሳቢ መሆኑ ቃል አቀባዩ ተናግረዋል። በጸብ መፈላለጉ ፈጥኖ እንዲቆም እርዳታ ለሚያስፈልጋቸው ህይወት አድን ድጋፍ ባልተገደበ ሁኔታ መድረስ እንዲችል ለቀውሱ መፍትሄ ለማግኘትና በመላ ሀገሪቱ ሰላምና መረጋጋት ለማስፈን የሚያስችል መሰረት ለመጣል አቃፊ ብሔራዊ ንግግር እንዲካሄድ ዋና ጸሐፊው እንደሚጠይቁ ቃል አቀባያቸው ስቴፈን ዲዮሪች አመላክተዋል። ፕሬዚደንት ጆ ባይደን ለዩናይትድ ስቴትስ ኮንግረስ በጻፉት የቅድመ ማሳወቂያ ደብዳቤ ላይ ኢትዮጵያ ጊኒንና ማሊን ከአፍሪካ እድገት እድል ድንጋጌ አገዋ አባልነት ለመሰረዝ ያላቸውን ፍላጎት አሳውቀዋል። ባይደን በደብዳቤያቸው ላይ ይህንን እርምጃ የሚወስዱት ኢትዮጵያ፣ ጊኒና ማሊ በድንጋጌው አንቀጽ 104 ላይ የተቀመጡ የአባልነት ቅድመ ሁኔታዎችን ባለማሟላታቸው እንደሆነ ገልጸዋል። ኢትዮጵያ ዓለም አቀፍ እውቅና የተሰጣቸውን የሰብአዊ መብቶችን መጣሷ፣ ጊኒ የህግ በላይነት እንዲከበርና ፖለቲካዊ ብዝሃነት ለማስ የሚያበቃ ተከታታይ መሻሻል አለማሳየቷ፣ ማሊ ዓለም አቀፍ እውቅናን ባገኙ የሰባዊ መብቶች ላይ ለሚደርሱ ጥሰቶች እልባት ባለመስጠቷ፣ የሕግ የበላይነት እንዲከበር፣ ፖለቲካዊ ብዝሃነት እንዲሰፍን፣ ዓለም አቀፍ እውቅና ያገኙ ሰራተኞች መብቶች እንዲከበሩ የሚያስችሉ ተከታታይ መሻሻሎችን ባለማሳየቷ እርምጃው እንደሚወሰድ ደብዳቤው ያትታል። ከሶስቱም ሀገራት መንግስታት ጋር ጠበቅ ያሉ ንግግሮች ቢደረጉም መንግስታቱ ግን መከበር ያለባቸውን የድንጋጌው ቅድመ ሁኔታዎች በተመለከተ መፍትሄ ማቅረብ እንደተሳናቸው በደብዳቤው ላይ ተገልጿል። በዚህ ምክንያት ከመጪው የጎርጎሳውያኑ ጥር አንድ 2022 ጀምሮ ከድንጋጌው ተጠቃሚ የሰሐራ በታች ሀገራት ዝርዝር ውስጥ እንደሚሰረዙ ተነግረዋል። ላለፉት 21 ዓመታት በየዓመቱ በመቶ ሚሊዮኖች ዶላር የሚገመት ሸቀጥ ወደ ዩናይትድ ስቴትስ ካለቀረጥ በመላክ የድሉ ተጠቃሚ ከነበሩት ሀገራት መካከል አንዱ የሆነችው ኢትዮጵያ፣ ዩናይትድ ስቴትስ እዚህ እርምጃ ላይ ብትደርስ ሊከተል የሚችለውን አሉታዊ ውጤት በማንሳት ውሳኔውን እንድታጤን በተለያዩ ባለስልጣናቶቿ በኩል ስታሳስብ ቆይታለች። በግላስኮ ስኮትላንድ በመደረግ ላይ ባለው የአየር ንብረት ጉባኤ ላይ አፍሪካዊ ሀገራት የአየር ንብረት ለውጥን ጫና እንዲቋቋሙ ለማስቻል የበለጸጉ ሀገራት በቢሊዮኖች የሚቆጠር ዶላር ለመስጠት የገቡትን ቃል አለማክበራቸውን ጠቅሰው ወቀሳ አሰምተዋል። የዓለም ሀብታም ሀገራት ቡድን የሆነው ቡድን ሀያ ወይም ጂ20 ወደ ከባቢ አየር ከሚለቀቀው ጋዝ መጠን የሰማንያ በመቶ ምንጭ ነው። ተመራማሪዎች እንደሚሉት በአየር ንብረት ለውጥ ምክንያት በእጅጉ እየተሰቃዩ የሚገኙት በተለይ በአፍሪካ አህጉር የሚገኙ ለሀገራት ናቸው። ሀብታም ሀገራት በ2009 የጎርጎሳውያኑ ዓመት ሀገራቱ የአየር ንብረት ለውጥ ጫናዎችን ለመቋቋም የሚያስችላቸው በየዓመቱ መቶ ቢሊዮን ዶላር ለመስጠት ቃል ገብተው ነበረ። ይሁንና ይህንን የማስፈጸሚያ ጊዜው በጉባኤው መጀመሪያ ላይ ወደ 2023 ዓ ም ተገፍቷል። ትናንት በነበረው ጉባኤ ላይ አፍሪካዊ መሪዎች ብስጭታቸውን አሳይተዋል። የጋናው ፕሬዚደንት ናኖ አዶ አኮ ኡፎ ተስፋ ቆርጠናል ሲሉ ተሰምተዋል። ች የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽንና የኢትዮጵያ ሰብአዊ መብት ኮሚሽን በኢትዮጵያ ውስጥ በግጭት ውስጥ በተሳተፉ ወገኖች ሁሉ ተፈጽመዋል የተባሉ የሰብአዊ መብት ረገጣዎች ዙሪያ በጋራ ሲያካሂዱት የቆዩትን ምርመራ አጠናቀው ዛሬ ባቀረቡት ሪፖርት በሁሉም ወገኖች ማንነትን መሰረት ያደረጉ ጥቃቶች ቢፈጸሙም የዘር ማጥፋት መፈጸሙን የሚያሳይ መረጃ ግን እንዳላገኙ አስታውቀዋል። ሪፖርቱ ከሁሉም በግጭቱ የተሳተፉ ወገኖች ሰላማዊ ሰዎችን በማሰቃየት እና በመግደል የቡድን አስገድዶ መድፈር መፈጸም እና ብሔርን መሰረት ያደረገ ስር በመፈጸም ወንጀል ተጠያቂ የሆኑ ሰዎች ለፍርድ መቅረብ እንዳለባቸውም አመልክቷል። ምርመራው በተደረገበት ወቅት ከኢትዮጵያ መንግስት ሙሉ ትብብር መደረጉን የሚገልጸው ሪፖርት ከኤርትራ ግን ምንም አይነት ምላሽ ማግኘት እንዳልቻለም ጠቅሷል። ሪፖርቱን ተከትሎ ምላሽ የሰጠው የኢትዮጵያ መንግስት በበኩሉ የመንግስታቱ ድርጅትና የኢትዮጵያ ሰብአዊ መብት ኮሚሽን በትግራይ ክልል ተፈጸመ ያሉትን ሰብአዊ መብት ጥሰት ሪፖርት በጥቅሉ እንደሚቀበለው ያስታወቀ ቢሆንም በአንዳንድ ዝርዝር ጉዳዮች ላይ ቅሬታ እንዳለው ገልጿል። ተፈጸሙ የተባሉትን የመብት ጥሰቶች የሚመረምር ግብረ ኃይል እንደሚያቋቁምና ወንጀል ፈጻሚዎቹን ለሕግ እንደሚያቀርብም ተናግሯል። በሌላ በኩል የትግራይ ክልል ፕሬዚዳንት አማካሪ አቶ ጌታቸው ረዳ ትላንት በትዊተር ገጻቸው ባሰፈሩት መልእክት የኢትዮጵያ ሰብአዊ መብት ኮሚሽን በምርመራው ላይ መሳተፉ የሪፖርቱን ተአማኒነት ውድቅ ያደርገዋል በማለት ሪፖርቱን እንደማይቀበሉት ተናግረዋል። የምርመራውን ግኝት ያቀረቡት የመንግስታቱ ድርጅት ሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባቸሌት በግጭት ውስጥ እየደረሱ ያሉ መብቶች ጥሰቶች ዙሪያ የሚደረገው ምርመራ በገለልተኛ ወገን መካሄዱን እንዲቀጥል ምክረ ሀሳብ ያቀረቡ ሲሆን ከዚህ በኋላ ሁሉም ወገኖች ተጨማሪ ጥሰቶችን ከማ ከተጨማሪ ጥቃቶችን ከማድረግ እንዲቆጠቡም አሳስበዋል። አድማጮች እየሰማችሁት ያላችሁት የአዲሱ ትውልድ ድምጽ የሆነውን ጋቢና ቪዮኤ ነው። ወደ ቀዳሚው ዝግጅታችን እናልፋለን። በኢትዮጵያ ትላንት አመሻሹን ጀምሮ ተግባራዊ መደረግ የጀመረ አዲስ አስቸኳይ ጊዜ አዋጅ ታውጇል። በሀገሪቱ ላይ የተደቀነን አደጋ ለመከላከል ሲባል መታወጁ በተነገረው ሕግ መሰረት በርከት ያሉ መብቶች ላይ እገዳ ተጥሏል። ቀዳሚው ዝግጅታችን የአዋጁን ይዘት በወፍ በረር ያስቃኘናል። ሀብታሙ ስዩም ያቀርበዋል። ኢትዮጵያ ትናንት አመሻሹን ጀምሮ መተግበር የጀመረ አስቸኳይ ጊዜ አዋጅ አውጃአለች። አዋጁ በሀገር ህልውናና ለዋላዊነት ላይ የተደቀነን አደጋ ለመከላከል የወጣ አዋጅ ቁጥር አምስት ሁለት ሺህ አስራ አራት የሚል ስያሜ ተሰጥቶታል። በመጀመሪያ አዋጁን ለማውጣት ለምን አስፈለገ? ትናንት አመሻሹን በሀገሪቱ ብሔራዊ ቴሌቪዥን ብቅ ብለው ማብራሪያ የሰጡት የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ይህንን ይላሉ። ሁላችንም እንደምንረዳው አሁን ባለንበት ነባራዊ ሁኔታ ውስጥ ከፍተኛ የሆነ አደጋ በሀገር ሕልውና ላይ፣ በሀገር ሉዓላዊነት ላይ፣ በሀገር የግዛት አንድነት ላይ ተደቅኗል። ይህ አደጋ መደበኛ በሆነው የህግ ማስከበር ስርዓትና አካሄድ ብቻ በበቂ ሁኔታ ምላሽ ሊሰጠው የሚቻል በበቂ ሁኔታ ልንቆጣጠረው የምንችል ባለመሆኑ ጠንከር ባለ በተደራጀ ሁኔታ የጸጥታና የደህንነት ተቋማት እንዲሁም ዜጎችም በመተባበርና በመቀናጀት የተደቀነውን አደጋ ለመቀልበስ ይችሉ ዘንድ ምቹ ሁኔታ ለመፍጠርና የህግ ማዕቀፍ እንዲኖር ለማድረግ የጸደቀ አዋጅ ነው። ይህን አዋጅ በበላይነት የሚመራና የሚያስፈጽም የአስቸኳይ ጊዜ አዋጅ መምሪያ እዝ መቋቋሙም ተነግሯል። ይሄ እዝ በጦር ኃይሎች ኤታማዦር ሹም የሚመራ ተጠሪነቱም ለጠቅላይ ሚኒስትሩ እንደሆነ ታውቋል። እዙ በመላ ኢትዮጵያ ላይ ቀጣይ እርምጃዎችን ሊወስድ ስልጣን እንዳለው ተነግሯል። አንደኛ፣ ይህ እዝ በየተኛውም የሀገሪቱ ክፍል መከላከያ ኃይልን ወይም የተኛውንም ሌላ የጸጥታ አካል የክልልም ሆነ የፌዴራል በማሰማራት ሰላምና ጸጥታ እንዲያስከብሩ ትዕዛዝ መስጠት ይችላል። በተጨማሪም ይህዝ እድሜያቸው ለወታደራዊ አገልግሎት የደረሱና የጦር መሳሪያ የታጠቁ ዜጎች ወታደራዊ ስልጠና እንዲወስዱ፣ ወታደራዊ ግዳጅ እንዲቀበሉ ሊያዝ ይችላል። ይህንን ትዕዛዝ ደግሞ ተግባራዊ ለማድረግ በተለያየ ምክንያት ተግባራዊ ለማድረግ የማይችሉ ከሆነ ደግሞ በአማራጭ ትጥቃቸውን ለመንግስት ጊዜያዊነት እንዲያስረክቡ ሊያዝ ይችላል። በተጨማሪም የአስቸኳይ ጊዜ አዋጅ መምሪያ እዙ በመላው ሀገሪቱም ይሁን በከፊል በተወሰኑ በተመረጡ ቦታዎች በተለይም በከተማዎች አካባቢ የሰዓት እላፊ ገደብ መወሰንና ተፈፃሚ ማድረግ ይችላል። ከዚህ በተጨማሪ ማናቸውም የመገናኛና የመጓጓዣ አገልግሎቶች እንዲዘጉ የማድረግ ምክንያታዊ ጥርጣሬ ባለበት ሁኔታ ያለ ፍርድ ቤት ትዕዛዝ ግለሰቦችን በቁጥጥር ስር ማድረግ ፍተሻ፣ የማከናወን ስልጣን እንዳለውም ዶክተር ጌዲዮን ተናግረዋል። በህገ መንግስቱ በተደነገጉ የተወሰኑ መብቶች ላይም ገደብ እንደተጣለ ከማብራሪያቸው ተረድተናል። የተወሰኑትን ገደቦች እንስማ። አዋጁን ወይም የአስቸኳይ ጊዜ አዋጅ መምሪያ እዙን እንቅስቃሴና ዓላማ የሚቃረን የሚቃወም ለሽብር ቡድኖች ዓላማ መሳካት አስተዋጽኦ የሚያደርግ የሽብር ቡድኖችን የሚያበረታታ፣ ሰላማዊ ዜጎችን የሚያሸብር ንግግር በማንኛውም መንገድ ማድረግ ወይም ማሰራጨት የተከለከለ ነው። እንዲሁም በየተኛውም መንገድ በቀጥታም ሆነ በተዘዋዋሪ ለሽብር ቡድኖች የገንዘብ፣ የመረጃ የቁስም ሆነ የሞራል ድጋፍ ማድረግ የተከለከለ ነው። እንዲሁም የአስቸኳይ ጊዜ አዋጅ መምሪያ እዙ በተዋረድ ውክልና ከሰጣቸው አካላት ፈቃድ ውጪ ማንኛውንም የአደባባይ ስብሰባ ወይም ሰላማዊ ሰልፍ ማድረግ የተከለከለ ነው። በተጨማሪም ከመከላከያ፣ ከፌዴራል ፖሊስ ወይም ሌሎች የክልል የጸጥታ አካላት ወይም እነሱ ፈቃድ ከሰጧቸው የጸጥታ አካላት እውቅናና ፈቃድ ውጪ ማንኛቸውንም የጦር መሳሪያ ይዞ መንቀሳቀስ የተከለከለ ነው። እስከ አዋጁ መጠናቀቂያ ድረስ የዳኝነት አካሉ ስልጣን እንደማይኖረው ተነግረዋል። በአስቸኳይ ጊዜ አዋጁ ላይ የተቀመጡ ሕጎችን የሚጥሱ ከረር ያለ ቅጣት እንደሚጠብቃቸውም ታውቋል። የወጡ መመሪያዎችን ተላልፎ የተገኘ ሰው እንደ ጥፋቱ ቅለትና ክብደት ከሶስት ዓመት እስከ አስር ዓመት እስር ሊቀጣ እንደሚችል በአዋጁ ክፍል አራት አንቀጽ ዘጠኝ ላይ ተደንግጓል። እያደመጡ ያላችሁት ጋቢና ቪኦኤ በየዕለት ወደ እናንተ የሚደርስ የአዲሱ ትውልድ ድምጽ ነው። ወደ ተከታዩ ፕሮግራማችን እናልፋለን። በሰሜን ኢትዮጵያ እየተካሄደ ያለው ውጊያ ከጀመረ አንድ ዓመት የሞላው ሲሆን በሀገሪቱ ላይም ሰፊ የሆነ ማህበራዊ፣ ምጣኔ ሀብታዊና የስነ ልቦናዊ ጫና እያሳደረ ይገኛል። ጦርነቱ በየጊዜው እየተስፋፋ የሄደ ሲሆን በትላንትናው ዕለትም የኢትዮጵያ መንግስት በመላ ሀገሪቱ ተግባራዊ የሚደረግ የአስቸኳይ ጊዜ አዋጅ አውጇል። ይህንን አመት ያስቆጠረ ጦርነትና አዋጁ በነዋሪዎች ላይ የሚያደርሰውን ተጽዕኖ በተመለከተ ኤደን ገረመው ከሶስት ወጣቶች ጋር ቆይታ አድርጋ ተከታዩን አሰናድታለች። ከተጀመረ ልክ አንድ አመት የሞላው የሰሜኑ ኢትዮጵያ ግጭት እየተስፋፋ መጥቶ ኢትዮጵያ እንደ ሀገር የአስቸኳይ ጊዜ አዋጅ እንድታወጅ አድርጓታል። በዚህ ሁሉ ውስጥ በተለያዩ አካባቢ ያሉ ወጣቶችም ግራ መጋባትና ጭንቀት ውስጥ መሆናቸውን ይናገራሉ። ይግዛው አባዬ የ26 ዓመት ወጣት ሲሆን በምህንድስና ተመርቆ ስራ ከጀመረ ገና አንድ አመቱ ነው። ነዋሪነቱ በጎንደር ዙሪያ ሲሆን፣ ጦርነቱ ስላስከተለበት ጫና እንዲህ ይላል። የጦርነቱ መስፋፋት ረሀብ እንዲኖር አድርጓል። በቃ በየቦታው በሁለቱም ክልል ያሉ ሰዎች እንዲሁም በሶስቱም ሆኗል። አሁን እሱ ያሉ ሰዎች አሁን በጣም በረሀብ የተሰቀኝናለ አሁን ያነ በጣም አስቸጋሪ ነው። የሞት ይኖራል ብዙ በረሀብ ምክንያት ጠዋት ምክንያት ሞት ና እንወራለን ያንን ነገር ነው የሚያሳዝበው፣ ወጣ አሁን በቃ ሁሉም ነገር በጣም ተወዷል። ሽንኩርት እንኳን አሁን ሀምሳ ብር ግብቷል የተባለ ለኪሎ አምና፣ አሁን አስር ብር አስራ አምስት ብር ስንገዛ የነበረው አሁን ሀምሳ ብር ግብቷል የተባለ ነው። በርዛሬ በጣም ተወዷል። ሶስት መቶ ብር እንዳውም አሁን ያው በዚህ ሰሞኑን አለየኩም እንጂ በጣም ሀዛባሪያም ሊሆን ይችላል ለኪሎ ሶስት መቶ ብር እና ሀዛባሪያ ሆኗል እና እንደዛ እየሆነ ስለሆነ በቃ ከብዷል አሁን ይግዛው የጦርነቱ ሁኔታ በእያንዳንዱ ወጣት ደጃፍ ማንኳኳቱም ወላጆችን ጭምር እያሳሰበ ነው ሲል ይገልጻል። የአስቸኳይ ጊዜ አዋጅ ው አሁን ዝም ብሎ ተነስቶ ስልጠና ሳይሰለጥኑ ስለሆነ በአስቸኳይ ጊዜ አዋጅ ልኬድ የሚችለው ያን አሁን በጣም ከባድ ነው ነው። ያለምንም ልምድ ጦርነት መግባት ደግሞ በጣም ይከብዳል እና ያን አሁን በጣም አስቸጋሪ ነው የሚሆነው። አሁን ይህ ስጋት ነው ለሁሉም ወጣት በተለይ በብርግሬዶ መግባት በጣም ይከብዳል። ከጥቅሙ ይልቅ ጉዳቱ የሚያመዝነው ብዙ ሰው ሊሞት ይችላል። ያን ነው ይከብዳል። ምክንያቱም አንደኛ ቤተሰብ የሚያገዝ ነው አሁን አብዛኛ ያለው እዛ ከሄዱ ቤተሰብ ማገዝ ይቀራል። ሕይወቱን እስከ ማጣት ሲደርሳል ብሎ ስለሚያስቡ ቤተሰብ እነሱም ከወጣት በበለጠ ደግሞ ለራባት ቤተሰብ በጣም ችግር ውስጥ ነው ያሉት። በጣም ያስባሉ በየቀኑ እየደወሉ እንዴት ነው ምናምን ነው። ሌላዋ የአዲስ አበባ ዩኒቨርሲቲ የአራተኛ አመት የህግ ተማሪ የሆነችው በጸሎት ከፈለኝ የኑሮ ውድነት እንዲሁም ሌሎች ጫናዎች ቢኖሩም በአሁን ሰዓት በተለይም በሰሜኑ የሀገሪቱ ክፍል ሰላም በማጣት ውስጥ የሚሰቃዩ ዜጎች በመኖራቸው እሷ እለት እለት በሰላም ወጥታ መመለሷን ከነሱ ጋር በማነጻጸር የሰላም ዋጋዋ ከፍተኛ መሆኑን ትናገራለች። በጦርነቱ ምክንያት የኑሮ ውድነት በጣም እየናረ ነው ያለው እና ይሄ ደግሞ ያው ሁሉም የሀገሪቷ ክፍል ላይ ነው እየታየ ያለው ማለት። ስለዚህ እንደ ማንኛውም ሰው ከዛሬ ነገር ደግሞ የባሰ ነገር ነው ሁሉ እየመጣለው። ምንም አይነት ነገር ለመግዛት ለመገበያየትም ዋጋ በጣም እየናረ ሲመጣ ያስጨንቃል። እንዴት ነው መቀጠል የሚቻለው የሚለው ነገር ማለት ነው። ግን ያሁኔ ደግሞ የሚሰማኝ ከጫናው በላይ ደግሞ አዲስ አበባ ውስጥ እንደዚህ ከተማ ላይ ራሱ ወጥቶ መግባት መቻል በሰላም ወጡ መግባት መቻል በጣም ትልቅ ፕሪቪሌጅ እንደሆነ ይሰማኛል ምክንያቱም ይህንን ማድረግ የማይችሉ ብዙ ሰዎች ስላሉ አሁን ሀገሪቷ ውስጥ ባለው ሁኔታ ምክንያት ማለት ነው። አሁን በጦርነቱ አካባቢ ያሉ እንደ መቀሌ፣ በአማራ አካባቢ፣ በተለያዩ አካባቢዎች ብዙ ሰዎች የተፈናቀሉ ብዙ እየተገደሉ ነው። ተማሪዎች ከትምህርታቸው ገበታ ላይ ተነስተዋል። ስራቸውን ለማቋረጥ የተገደሉ ሰዎች አሉ። በብሔራቸው ምክንያት ፕሮፋይል የሚደረጉ ሰዎች አሉ እና ያ ያ ነገር እግዚአብሔር ይመስገን በእኔም በቤተሰቤ ላይ እስካሁን አልተከሰተም፣ ግን በጓደኞቼ በጎረቤቶቼ የማየው ነገር በጣም ያሳዝነኛል። በዩኒቨርሲቲ አካባቢ ያለው ድባብ ከበድ ያለ ነው ስትል የምትገልጸው በጸሎት የመፍትሄ አካል ለመሆን ምን ማድረግ እንዳለባት ባለማወቋ በስጋት ውስጥ ነው ያለሁትም ትላለች። ያለ ብዬ ማስበው በእኔ ላይ ፐርሰናል ያለ ብዬ ማስበው ጫና ትምህርት ቤት ዩኒቨርሲቲ አካባቢ ደግሞ ያስፈራል። ምክንያቱ ምንም ነገር ሲነሳ ብዙ ጊዜ ከተማሪ ነው የሚጠበቀው አደላ ወጣቱም ብዙ የወጣቱ ያለው ትምህርት ዩኒቨርሲቲ ስለሆነ ማለት ነው። ያው አዲስ አበባ ዩኒቨርሲቲ ከሌሎች ዩኒቨርሲቲ ይሻላል ብዙ ጊዜ። አሁን ከዚህ በፊትም እንደዚህ አንዳንድ ብጥብጦች እንደዚህ ረብሻዎች ሲነሱ አዲስ አበባ ዩኒቨርሲቲ ብዙ የተረጋጋ ነው፣ ከሌሎች ከምንሰማቸው ከክፍል ሀገር ካሉ ዩኒቨርሲቲዎች ማለት ነው። ግን ያለው ድባብ አሁን በክፍል ውስጥ ያለው ነገር ደግሞ እንደ ሕግ ተማሪ ያው ለፖለቲካ ለሀገር ቶሆነ ከም ቅርብ ስለሆነ ያው ቴንሽኑን ሲንታረጋለሽ ክላስ ካሉ ተማሪዎች አንስቶ ማለት ነው። ያ ደግሞ ያው ሪዘርቭ እንድትሆኝ ሀሳብሽን ደግሞ እንደዚህ በግልጽ እንዳትገልጂ ያደረግሻል። ግን ያው ይሄ ደግሞ ጊዜ እስኪያልፍ ድረስ ማድረግ ያለብኝ ነገር እንደሆነ ይሰማኛል። ያው ጫና ቢኖረውም ሚስኩ ከባድ ስለሆነ ስጋቱ ከባድ ስለሆነ ማለት እንጂ ከዛ ውጭ በተሳ ዩኒቨርሲቲ ላይ ይህን ያለ የተጋነነ ነገር እስካሁን ድረስ አላጋጠመኝም። ከዛም በላይ ደግሞ ወደፊትስ የገበያው የስራው ማርኬት ምን ይመስላል፣ ስራ የሚባል ነገር ካለ ወይ፣ ሀገሪቷስ እንዴት ነው የምትቀጥለው ሀገር ውስጥ ትሆናለች ወይ የሚለው ነገር ያሳስበኛል፣ እንደ ማንኛውም ዜጋ። ከዛም በላይ ደግሞ ያው ነገ ጠዋት ተመርቆ ወደ ስራ መግባት እንደሚፈልግ ተማሪ ማለት ነው። ያ ስጋት አለ። ግን ያው ምንም ሶሊሽኑ ቴት ማን ልትሰጠኝ እንደሚችል እኔም የሶሊሽኑ አካል መሆን የምትፈልግ ደግሞ ከምን መጀመር እንደሚችል ለማለት ያው ከስጋቱ ጋር መቆየት ነው ማለት ነው ያለኝ አማራጭ። በጸሎት ምንም እንኳን የአስቸኳይ ጊዜ አዋጁን በግሉ ባትስማማበትም ጠብቀው እንደነበረ ግን ትገልጻለች። ያስገዳል ጊዜ አዋጅ ኢንስቲቱት ኢመርጀንሲ የሰማሁት ዛሬ ጠዋት ነው። እንደሁም ጓደኞች የነበረው የነገምኝ ና እውነትን ለመናገር አላስተነገጠኝ ማለት ምናልባት የጠበቁት ነገር ስለሆነ ሊሆን ይችላል። ያው እየተባባሰ እየተባባሰ የመጣ ነገር ስለሆነ እዚህ ደረጃ ላይ ይደርሳል ብዬ ወረ ጊዜ አስቤው ነበር እና ያስደነገጠ ነገር አይደለም። ግን ሁኔታ በጣም ያሳዝናል። አሁን ያለውን ነገር ለመጠበቅ በቃ ወይም ደግሞ ነገ ጠዋት እቺ ሀገር ሀገሩን እንድትቆይ ለማድረግ የተቻለውን ሁሉ ማድረግ አለበት እያምናለው። የሚከተላቸውን መንገዶች ሁልጊዜ ባልስማማባቸው ለምን እንደተደረገ ይገባኛል። ሌላው ስሙና ማንነቱ እንዳይገለጽ የጠየቀ ወጣት በግንባታ ስራ ላይ እንደሚገኝ ገልጾ፣ ጦርነቱ ስራ በማቀዝቀዙ የሰራተኛ ደሞዝ መክፈል እንዳልቻሉ በመግለጽ ይሄም የሰራተኞቹንና የአጋሮቹን ቅስም እየሰበረ ነው ይላል። እንደ ግለሰብ ያው መጨመሪ ነገር ጦርነት፣ ማንኛውም ሰው ማፈናቀሉ፣ መጉዳቱ የማይቀር ጉዳይ ነው። አንዳንዱ ሊሞት ይችላል ከንግዱ ሊፈናቀል ይችላል እኛ ንግዳችን ደክሟል ኢኮኖሚው ወድቋል ሰራተኛ ደሞዝ ለመክፈል በማንችልበት ደረጃ ላይ ነው እንትን የምናደርገው ያያ ነው ያለው እና እየታገልን ነው ነገሮችን እንትን ለማድረግ ስለዚህ ጦርነቱ ፎርሹር ያው ጎቶናል የአራተኛ አመት የሕግ ተማሪ የሆነችው በጸሎት እሷና ጓደኞቿ ስደትን ባያስቡትም በዩኒቨርሲቲ አካባቢ ግን ወጣቶች ስደትን እንደ አማራጭ እያንሸራሸሩት መሆኑንም ገልጻ እሷ ግን ሁኔታውን እስከ መጨረሻው ለማየት መወሰኗን ትገልጻለች። እንደዚህ አይነት ሀሳብ ያላቸውን ሰዎች አውቃለሁ። እዚ አይነት ሀሳብ ካላቸው ሰዎች ጋርም ተወያይቼ አውቃለሁ። በዚህ ጉዳይ ግን አገር ሀገር ለቆ መውጣት ለእኔና በቅርብ ያሉ ጓደኞች እንደ መስትሄ አላየውም እንደ መፍትሄ የሚያዩት ሰዎች ለምን እንደሚያት ይገባኛል። ግን አሁን ላይ አሁን በቃ ኮቪድ ከገባበት ጊዜ ጀምሮ ሀገራችን ቸኮን አለም ላይ የተፈጠረ ነገር እያየ ነው ነው አደለ። ስለዚህ ከሀገሬ በወጣ የተሻለ ነገር ያጋጥመኛል ብዬ አላም። ስለዚህ ይሄ ጊዜ እስኪያልፍ ድረስ እኔ በግሌ በማምነ ወደ ፈጣሪ ከመጣላይ ውጪ ያለውን ጋፋፋ ብሬ ከቤተሰቦቼ ከጓደኞቼ ከበቤቶች ጋፈጥ እንጂ ምርጫ ማድረገው ሀገርን ለቆ መውጣት መፍትሄ ነው ብዬ አላም። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ያላቸውን ያካፈሉንን ወጣቶች እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ቦረና ይወስደናል። በቦረና ዞን በተከሰተው ድርቅ ግለሰቦችና ተቋማት የተለያዩ ድጋፎች በማድረግ ላይ ይገኛሉ። በቅርቡ በማህበራዊ መገናኛ ዘዴን በመጠቀም ቅስቀሳ ያደረጉ ወጣቶች ከአምስት ሚሊዮን ብር በላይ ማሰባሰባቸውን ለአሜሪካ ድምፅ ገልጸዋል። የአሰባሳቢ ኮሚቴዎች አንዱ የሆነው ኢንጂነር ጃታን ቦነያ በተሰበሰበው ገንዘብ ለዞኑ ነዋሪዎች እርዳታን በማድረስ ላይ መሆናቸውን እና የተሰበሰበው ድጋፍ መልካም መሆኑን ጠቅሶ ነዋሪዎች ግን ተጨማሪ ድጋፍ እንደሚያስፈልጋቸው ጠቁሟል። የቦረና ዞን አደጋ ስጋት ቢሮ በበኩሉ እስካሁን ከ25 ሺህ በላይ ከብቶች በድርቁ መሞታቸውን አስታውቋል። ገልሞ ዳዊት ተጨማሪ አለው። ወጣት ጃተኒ ቦንያ በቦረና ልክ ድርቁ እያየለ በመጣ ሰሞን ነበር ከሁለት ሰዎች ጋር ለዞኑ ነዋሪዎች ድጋፍ መሰብሰብ የጀመሩት ከዚያም በኋላ ለዚሁ ዓላማ በተከፈተው የባንክ ህሳብ ከውጭና ከሀገር ውስጥ በርካቶች ተሳትፈው ከአምስት ሚሊዮን ኢትዮጵያ ብር በላይ ተሰብስበዋል ብለዋል። ድጋፉን በማሰባሰብ ስራ በማህበራዊ መገናኛ ብዙሀን ብዙ ተከታዮች ያላቸውን አሳትፈን ጉዳዩ ብዙ ሰዎች ጋር እንዲደርስ አደረግን። ከዚያ በሶስት ሰዎች ማለትም በጃታን ቦንያ፣ መስከረም መንግስቱና ፍራውል ከበደ ስም ሂሳብ ከተከፈተ በኋላ ከውጭና ከሀገር ውስጥ ከአምስት ሚሊዮን ብር በላይ ተሰበሰበ። በሰበሰብነው ገንዘብ ሶስት የቦረና ዞን ወረዳዎችን ለይተን ጥቅምት 21 አንስተን ዛሬ ጥቅምት 22 ይዘን የመጣነውን ድጋፍ ለነዋሪዎች እያደረስን ነው። አሁን ድጋፉን እየሰጠን ያለ ነው በተልተሌ አሬሮ እንዲሁም በዲሎ ወረዳዎች ነው እነኚህን ወረዳዎች ለድጋፍ የመረጥ ናቸው የቦረና አዛውንቶች የዞኑ አደጋ መከላከል ግብረ ኃይል ና አደጋ ስጋት ቢሮ በሰጡን አቅጣጫ ነው አሁንም በዲሎ ና በተልተሌ ድጋፉ ለነዋሪዎች እየተሰጠ ነው ጃታኒ በስምንት ቀን ከሰበሰበ ባለው አምስት ሚሊዮን በላይ ብር የል ምግቦች ና ዘይት ተገዝቶ ለነዋሪዎች እየደረሱ ናቸው ይላል my dad ውመቴ ይዘን የመጣነውን ድጋፍና የህብረተሰቡን ችግር ስናስተያይ አይገናኝም። ህዝቡ ትልቅ ችግር ውስጥ ነው ያለው። ምክንያቱም ሰዎች ብዙ ከብቶች ሞተውባቸዋል። ስለዚህ እየሰጠን ያለነው ድጋፍ እዚህ ግባ የሚባል አይደለም። ነገር ግን የተገነዘብነው ህብረተሰቡም ደስ ያለው ችግራቸው በሌላ ወገኖቻቸው ዘንድ መሰማቱ ነው። የወገኖቻቸውን አለኝታ ስላዩ ደስ ብሏቸዋል። ስለዚህ መንግስት ተጎጂዎች ተገቢ እርዳታ የሚያገኙበትን መንገድ ማመቻቸት አለበት የድጋፍ ሰጪ አካላት እንዲገቡ መፍቀድ እንዲሁም ራሱም ድጋፍ መስጠት መቀጠል አለበት። ዝናብ ቢዘንብ ራሱ አርብቶ አደሮች ከደረሰባቸው ጉዳት ለማንሰራራት ወራት ይፈጅባቸዋል። አቶ ከሜ ኩሊ የተልተላ የወረዳ ነዋሪ እርብቶ አደር ናቸው። እየተሰጠ ስላለው ድጋፍ እንዲሁም ድርቁ እያደረሰባቸው ስላለው ጫና እንዲህ ይላሉ ሎንዲባሸንተማና ራዱ ሎንጃ አተማ አሁን አንድ መቶ ሀምሳ ከብቶች ሞተውብኛል ብኛል ስልሳው ደግሞ በድጋፍ የሚነሱ ናቸው። ከብቶቻችን አሁንም እያለቁ ነው። ብናልብ ወተት የላቸውም፣ ለእርድም ስጋ የላቸውም። እንዲሁ ለውሻና አዕዋፍ ነው እየተውን ያለ ነው። አሁን ድጋፍ ማግኘት ጀምረናል። ነገር ግን ድጋፉ በቂ አይደለም። ለከብቶቻችን የሚቀርበው ሳር እንዲሁም የምግብ እርዳታውም በቂ አይደለም። አሁን አሁን ለሰውም እየሰጋን ነው። ምክንያቱም ያሉን ከብቶች ናቸው። አሁን ወተት አይሰጡንም እንሽጣቸው እንኳን ብንል የሚገዛንም የለም። አቶ ከሜ መንግስት የድጋፍ ስራውን አጠናክሮ እንዲቀጥል ጠይቀዋል። አቶ ጉዮ ጨርፊ የቦረና ዞን አደጋ ስጋት ቢሮ ኃላፊ ናቸው። ድርቁ በዞኑ ከተከሰተ ወዲህ የሞቱት ከብቶች ከ25 ሺህ በላይ መድረሱን አረጋግጠዋል። አሁን አሳሳቢው ነገር ይላሉ፣ አቶ ጉዮ ከሞቱት ከብቶች ይልቅ ለሞቱ ያሉት ቁጥራቸው ከፍተኛ መሆኑ ነው ብለዋል። ለዚህም መንግስት ጥናት በማድረግ ላይ መሆኑን ገልጸዋል። ቆፈናውን ነም ፊ ori miiliyoon torbaa ati saddeeti laakkaamu kanaan maarkii namaatiin golochinee yookaan. መርግ finnee fi yookaan ይህ ጥናት ለምሳሌ በዞኑ ከሰባት ሚሊዮን በላይ እንስሳት እንዳሉ ይገመታል። እነኝህን ሁሉ መንግስት ሳርና ውሃ አቅርቦ ሊታደግ አይችልም። ስለዚህ በዚህ ጥናት በፊት እንዲህ አይነት ክስተት ሲኖር ምን ሲደረግ ነበር የሚለውን አንስተን የከብቶች መመገቢያ ማዕከሎች እንዲገነቡ የሚል ምክረ ሀሳብ ቀርቧል። ይህም በቀበሌና በወረዳ ደረጃ ከተለየ በኋላ ካሉት ከብቶች በአሃዝ ተለይተው እንዲመገቡ ይሆናል። በማህበረሰቡ እየተደረገልን ያለው ድጋፍ ጠንክሮ መቀጠል አለበት። አለበለዚያ ሊሞቱ ያሉ ከብቶችን መታደግ አስቸጋሪ ነው የሚሆነው። ለዚህ ደግሞ እየተሰራ ያለው ጥናት ወሳኝ ነው። ምክንያቱም ለምሳሌ አንድ አርብቶ አደር መቶ ከብቶች ቢኖሩትና ዛሬ መቶ እስር ሳር ቢሰጠው ያን ለከብቶቹ ከመገበ ነገ የሚያበላቸው ነገር ሊያጣ ይችላል። ጥናቱ በመጪው አርብ ይጠናቀቃል። ከዚያ ወደ ስራ የምንገባ ይሆናል። ሌላው አቶ ጉዩ የተናገሩት በዞኑ ያሉ ከብቶች የአጎራባች ማህበረሰብ የግጦሽ መሬት እንዲጠቀሙ ነው። በስካሁኑ ከኮንሶና ከቡርጂ ማህበረሰቦች ከ21 ሺህ ሄክታር በላይ ግጦሽ መሬት መፈቀዱን ገልጸው አስተዳደሩ ያንንም ለማስፈጸም ከአካባቢው የመንግስት ኃላፊዎች ጋር እየመከረ ነው ብለዋል። በመጨረሻም በእስካሁን ለሁለት መቶ ሺህ በላይ አባወራዎች የእህል እርዳታ ድጋፍ መሰጠቱን፣ አሁን ለተከሰተውም ድርቅ ድጋፍ በመስጠት ላይ ያሉትንም አመዝግነው ድርቁ አሁንም ልራዘም ስለሚችል ለቦርና ዞን ነዋሪዎች ድጋፋቸውን ነዋሪዎች እንዲቀጥሉ ጠይቀዋል። ለአሜሪካ ድምጽ ገልሙዳዊት ካዳማ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁት ያመሸውት ስመኝሽ የቆየ ነኝ። በፕሮግራማችን ላይ አስተያየት ካላችሁ በፌስቡክ እና በትዊተር የማህበራዊ ትስስር ገጾቻችን አት ቪኦኤ አምሃሪክ በማለት አድርሱን። ለአሁኑ በህብስት ጥሩነህ ዜማ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።